የአማራ ክልሉ ፋሲል ከነማ የእግር ኳስ ቡድን በቅርቡ ወደ መቀሌ ሄዶ እዚያው ሜዳ ላይ የትግራያቸውን እንደሚገጥምና ስሁል ሽሬም ባህር ዳር ሄዶ እንደሚጫወት ተገልጧል። በሁለቱ ክልሎች የእግር ኳስ ቡድኖች ደጋፊዎች መካከል ሲስተዋሉ ለቆዩ ችግሮች መፍትሄ ማግኘቱን የኢትዮጵያ እግር ኳስ ፌዴሬሽን ካሳወቀ በኋላ ነው ፋሲል ከነማ ወደ መቀሌ እንደሚሄድ የተገለጸው። የክልሎቹን የስፖርት ቤተሰቦችና ደጋፊዎች እንዲሁም ሌሎችንም የሕብረተሰብ ክፍሎች ከክልሎቹ ስፖርት ኮሚሽኖች ጋር ሆነው ማነጋገሩን ብሔራዊ ፌዴሬሽን አስታውቋል። የሁለቱ ክልሎች ግጥሚያዎች በየደጋፊዎቻቸው ግጭቶች ሳቢያ ገለልተኛ በሚባሉ ሚዲያዎች ላይ ሲካሄዱ ነው የቆዩት። ሪፖርተራችን አስቴር ምስጋናው የአማራ ክልል የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማሀኝ አስረስ ትናንት ባህር ዳር ላይ የሰጡትን መግለጫ ተከታትላ ተከታዩን አጠናቅራለች። በተደጋጋሚ በደጋፊዎች መካከል በተፈጠረ ጸብ በአማራና በትግራይ ክልል የእግር ኳስ ክለቦች መካከል የሚደረግን ጨዋታ ከህዳር 2010 ጀምሮ በየሜዳቸው እንዲደረግ ተወስኖ መቆየቱ ይታወሳል፣ ይላሉ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ጽፈት ቤት ኃላፊ አቶ አሰማኸኝ አስረስ ዛሬ በሰጡት ጋዜጣዊ መግለጫ። ይህ ውሳኔ ታዲያ የሁለቱም ቡድኖችም ሆነ ደጋፊዎች ያገኙት የነበረውን ገቢ ከማሳጣቱ ባለፈ የስፖርት ቤተሰቡንም እንዳይዝናና አድርጎት ቆይቷል። ከዚያን ጊዜ ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱ ክልሎች የስፖርት ኮሚሽኖች እና ከተለያዩ የህብረተሰብ ክፍሎች ጋር በመሆን ሰፊ የህዝብ ለህዝብ ውይይት ሲያደርግ ቆይቷል። አሁን ስምምነት ላይ በመድረሱ የፋሲል ከነማ ቡድን በቅርቡ ወደ መቀሌ በመሄድ ጨዋታ ያካሂዳል ብለዋል። በየተለያዩ ግጭቶች እየተከሰቱ ስላስቸገረ ይሄንን የውድድሩን የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ክለቦቹ ከአካባቢያቸው ወጠው በገለልተኛ ሜዳ ጨዋታዎቹን እንዲያደርጉ ሲደረግ ነበር። ወደ ነበረበት ሁኔታ እንዴት መመለስ ይቻላል የሚል የአማራ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን እንደዚሁም የትግራይ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን የሚመለከታቸው አካላት፣ የክለብ አመራሮች፣ የክለብ ደጋፊዎች፣ ማህበረሰቡ ብዙ ውይይቶች ተደርገው መተማመን ላይ ተደርሷል። እነዚህ ቡድኖች በየአካባቢያቸው በወጣላቸው መርሃ ግብር መሰረት ጨዋታቸውን ያደርጋሉ ማለት ነው። ይህንን ለማድረግም ሙሉ የሆነ ዝግጅት አድርገናል። የጸጥታ ችግር አይፈጠርም። የትግራይ ክልል ውስጥ ያሉ ክለቦች ወደ አማራ ክልል ሲመጡ ማህበረሰቡ እንደተለመደው በክብር ይቀበላቸዋል፣ ያስተናግዳቸዋል፣ ጸጥታውን ይጠብቃል። ጨዋታዎች ሁሉ በአጠቃላይ በሰላም ይጠናቀቃሉ ማለት ነው። የኛ ክለቦችም ወደ ትግራይ ክልል ሲሄዱ በተመሳሳይ ሁኔታ ጨዋታቸውን በአግባቡ በሰላም ጨርሰው ይመለሳሉ የሚል ተስፋ ነው ያለን። ይሄም በትግራይ ክልል በኩል ተረጋግጧል ማለት ነው። ስለዚህ ከሚ እንግዲህ የኛ ክለብ ሰሞኑን ወደ ትግራይ ወደ መቀሌ ይሄዳል ፋሲል ከነማ፣ እንደዚሁ ደግሞ ከዛ ቀጥሎ ሽሬ እንደ ስላሴ እግር ኳስ ቡድን ወደ አማራ ክልል ይመጣል ሲመጡ ዝግጅቶች አድርገናል እንቀበላቸዋለን። አቶ አሰማኝ እንደሚሉት ስፖርት ለሰላም፣ ለፍቅር፣ ለአብሮነትና ለወዳጅነት የሚደረግ ጨዋታ እንጂ የፖለቲካ ማራመጃ ባለመሆኑ በስፖርት ሜዳ ላይ ደጋፊዎች ምንም አይነት የፖለቲካ አጀንዳ ይዘው መግባት የለባቸውም ብለዋል። ብዙ ጊዜ በደጋፊዎች መካከል ጸብ የሚፈጠረው በዳኞች ውሳኔ መሆኑን ከደጋፊዎች ጋር በነበረው ውይይት እንደተገለጸ ጠቁመው አሁንም ቢሆን ዳኛ ፍጹም ሊሆን አይችልምና ጥፋተኛ የሆነ ዳኛ በወጣለት የስፖርት ህግ ስለሚቀጣ ማንኛውንም ውሳኔ በጸጋ መቀበል ይገባል ብለዋል። የዳኝነት ውሳኔ ፍጹም ሊሆን አይችልም። ዳኝነት እንደሚታወቀው ህጎች ያሉት አስራ ሰባት ህጎች፣ እነዛን ህጎች እኛ እንደ ተራ ግለሰብ ላናውቃቸው እንችላለን። ዳኛው ያውቃቸዋል። ጨዋታ በሚያጫውትበት ጊዜ እነዛን አስራ ሰባት ህጎች ይተገብራል። እንደገና ደግሞ ዳኛ ሰውም ስለሆነ ሊሳሳት ይችል ይሆናል፣ ወይም ደግሞ እኛ የማይመስልን አይነት ውሳኔ ወስኖ ሊሆን ይችላል። ያንን እሱ ሲወስን ወደ ግጭት ሳይሆን መግባት ያለብን። ዳኞች የሚጠየቁበት ህግና አሰራር አለው። ራሱ ስፖርቱ፣ የስፖርት የእግር ኳስ ፌዴሬሽኑ ህግና አሰራር ዳኞች የሚጠየቁበት የዳኞች ሪፖርት የሚወጣበት፣ የሚታይበት፣ የሚገመግበት ቦታ አለው። ያንን ጨዋታ ለሚያስተባብረው ለዋናው አካል እንተውና እኛ እርስ በርሳችን ግን ኳሱን አይተን ተዝናንተን ነው መለያየት ያለው። በተመሳሳይ ስሁል ሽሬ ከባህር ዳር ከነማ ጋር በባህር ዳር ከተማ በቅርቡ በሚያደርገው ጨዋታ የባህር ዳር ከተማ ነዋሪዎች የተለመደ እንግዳ ተቀባይነታቸውን አሳዩ ሲሉ ጥሪ አስተላልፈዋል። ባህር ዳር ህዝብ፣ የባህር ዳር ወጣት እንደተለመደው ስፖርት ነው የምንጫወተው። ስፖርት ደግሞ ሁሉንም ሰላም የሚያደርግ የሚያስተቃቅፍ የሚያስተባብር እንጂ የሚያጣላ የሚያጋጭ የፖለቲካ መቀስቀሻ የሚሆን አይደለም። ስፖርት ከፖለቲካ ነጻ መሆን አለበት። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።